የባለ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ሰላም! የአዲሱ ትውልድ ድምፅ ጋቢና ቪኦኤ ጀምሯል። የተመረጡ ዘገባዎች ከተመረጡ ሙዚቃዎች ጋር ተስማምተው ይደመጣሉ። አብራችሁን ስለምታመሹ አስቀድመን እናመሰግናለን። ሀብታሙ ስዩም መርሃ ግብሩን እመራለሁ። ኤልያስ አስማረ ደግሞ የመርሃ ግብሩ አቀናባሪ ነው። በሳምንቱ መጀመሪያ ላይ ካሰማናችሁ ዘለግ ያለ ዳሰሳ እንጀምር። በማህበራዊ መገናኛዎች አጠቃቀም ላይ እየተበራከቱ የመጡ አጥፊ ተግባራትን በተመለከተ የተለያዩ ሀሳቦችን ከተለያዩ ወገኖች ሰምተን ነበር። እነሆ ሙሉ ዳሰሳው። ለዓመታት ማህበራዊ መገናኛዎችን ያዘወተረው ሲሳይ አሁን አሁን ላይ እየተበራከቱ የሚገኙ ልማዶች ምቾት የሰጡት አይመስልም። የማህበራዊ ሚዲያን በመጠቀም መንፈሳዊ አገልግሎት የሚሰጡ ሰዎች አሉ። የትምህርት አገልግሎት የሚሰጡ ሰዎች አሉ። ግን ገነው ደግሞ የሚታዩት አለባሌ ተግባር የሚፈጽሙ ሰዎች እንደ አንዳንዴ፣ እንደውም ስመለከት የስድብ ውድድር ያለው ሁሉ እስከሚመስል ድረስ እከሌ እንደዚህ ያለች፣ እከሌ እንደዚህ ያለ እየተባባለ የስድብ ውድድር። እንዴት ነው ብልግናችን ባለጌዎች ነን ወይ ነው? ወይስ አዲስ ነገር እየለመድን ነው ወይ የሚል የሚያስፈራ አካሄድ ያለው ይመስላል። ንትርክ፣ ዘለፋ፣ ጩኸት የበዛባቸው ማኅደሮች በተከታዮች መጠን አድገው ማየቱ አሳሳቢ መሆኑን ደጋግሞ የሚያነሳው ሲሳይ አንዳንድ የሚያስተውላቸው አቀራረቦች በግራ መጋባትና አለማመን ውስጥ እንደሚያስገቡት ያወሳል። አንዳንድ ሰው በራሱን በቪዲዮ እየቀረጸ ወይም በፌስቡክ መልኩን እያሳየ ሰውን መሳደብ ወይም ሃይማኖት ተቋማትን መሳደብ በድፍረት እንደዛ ወጡ ሰው ከተናገረ ያ ሰው እኔ ጭንቅላቱ ላይ ትንሽ ችግር አለ ብዬ ነው የማስበው። ለምን አንዳንዴ የጤነኞቹ ሳይሆን የሚያማቸው ሰዎች ውድድር፣ የጭንቅላት ችግር ያለባቸው ውድድር ነው የሚመስለው። እከሌ እንደዚህ በጣም ተሳደበ እነንትና ነው እነንትና ደግሞ እነንትናን ሰደቡ። በመሰል የማህበራዊ ሚዲያ መጥያውዶች ላይ ቅሬታ የሚያቀርበው ዓለም እንዴት ዋለች ብሎ አውታሮችን ቃኘት ቃኝት የሚያደርገውን ሲሳይ ብቻ አይደለም። ዮሐንስ ሞላን የመሰሉ በሺዎች የሚቆጠሩ ተከታዮች ያሏቸው ወርደ ሰፊ ሀሳቦችን የሚያካፍሉ ጦማሪያንም ሳይቀሩ የማህበራዊው አውድማ መበረዝ አሳስቧቸዋል። ቅጥ ያጣ እሰጥ አገባ ከመንሰራፋቱ ቀደም ባሉት ጊዜያት ማህበራዊ መገናኛዎች ለመልካም የዋሉባቸው አጋጣሚዎች ለዮሐንስ የራቁ ትዝታዎች አይደሉም። እኔ በራሴ ልምድ የማስታውሰው ምናልባትም በፌስቡክ ታሪክ መሬት ላይ ቀድመው ወርደው ከተሰሩ ስራዎች የማስታውሰው ደጉ ኢትዮጵያዊ የሚባል አንድ ግሩፕ ተመስርቶ ነበረ። ያው ለማንኛውም ግሩፕ አይቆይም አልቆየም። አለም ብቻሳ የምትባል አረብ ሀገር ሞታ የተገኘች ቆንስላ ደጃፍ ላይ ሞታ የተገኘች ነበረች። ለእሷ የተነሳ ለእሷ ገቢ ማስተባሰብ እና አጠቃላይ ችግሩ ላይ ግንዛቤ ለማስጨበጥ የሚል እንቅስቃሴና ሀሳብ ይዞ የተነሳ ነበረ እና እሱ እሱ ከተሰራ በኋላ የተለያዩ ፕሮግራሞች ተሰርተዋል። ለምሳሌ እኔ ራሱ ፌስቡክን ተጠቅሜ ካስተባበርኳቸው ጉዳዮች አንዱ ለአማኑኤል ሆስፒታል ቤተ መጽሐፍት ማቋቋም፣ ለቪክቶሪ መስማት የተሳናቸው ህፃናት እንደዚሁ ቤተ መጽሐፍት ለማቋቋም እሱ ቤተ መጽሐፍቱ ነበራቸው መጽሐፍቶችን ለማሟላት እንደዚሁ ፌስቡክን ተጠቅመን አሟልተን ለቤተ መጽሐፍቶቹ እውን ሆነዋል። እንደዚሁ በግሌ የተለያዩ ጊዜ በተለይ በልደቴ ቀን በየዓመቱ እንደዚህ ገንዘብ እየተበሰብኩኝ የምንፈልጋቸው ሰዎች ጋር ሰላምታ መልእክት ልካለው፣ አይዟችኋለን አብረንን የሚል መልእክት ልካለው። ይሄ ለራሴ መኖሬን ትርጉም እንዳገኝበት የምጠቀምበት መንገድ ነው። መሰል መደጋገፎች ከማህበራዊ መገናኛ አውታሮች ጨርሰው ባይጠፉም ብልጭ የሚለው አዎንታዊ ተግባራትን የሚሸፍኑ አውዳሚ ተግባራት መግንናቸውን ግን መካድ አይቻልም። የተለመደውን የሥነ ምግባር አውድ የሚጥሱ የማህበራዊ መገናኛ ተጠቃሚዎች ለምን በረከቱ? ሰዎች አጥፊነት ባላቸው የማህበራዊ መገናኛዎች ላይ ለመሳተፍ ለምን ይመርጣሉ ብለን ላፍታ እንጠይቅ። ከሁለተኛው እንጀምር። የሰው ልጅ እኮም ጎናለው ጨለምተኛ የሆነ ምናልባት አጥፊ አጥፊነት ወይም ደግሞ እኩይ የምንለው አይነት የታመቀ ስሜት ይኖራል። ይህንን ብዙ ጊዜ በተግባር ሀሳብ ወይ በስሜት በሚገለጽበት ጊዜ ብዙ ሞዲፋይ የሚደረግበት የሚታረቅበት ቻነል የሚደረግበት ብዙ ሂደቶችን አልፎ ሴንሰር ተደርጎ ነው አብዛኛው የእርስ በርስ መተጋበራችን የሚመጣው ማለት ነው። አሁን የማህበራዊ ሚዲያው በጣም ነፃና በቀላሉ አክሰስ የሚደረግ መሆኑ ያንን ተፈጥሮዊ እንትን አወጣው ብለን ልናስብ እንችላለን። የሰማችኋቸው የስነ አእምሮ ሐኪሙን ዶክተር ዳዊት አሰፋን ነው። በአንድ አገር በአንድ ቦታ በሆነ ሁኔታ ብቻ የተወሰነ አይመስለኝም። ምናልባት ጥናት ማድረግ ያስፈልጋል። ግን ሁሉም ቦታ ያለ ነገር ሆኗል ኦልሞስት ዓለም አቀፋዊ ይዘት አለው። በየሀገሩ የተለያየ መልክ ይኖረው እንጂ እኛ ሀገርም እዚህ ኢትዮጵያም የሰለጠነ ሀገር የሚባለው አሜሪካም ሆነ ሌላ የምዕራባውያን ሀገርም ጨምሮ ትልቅ የሆነ ሰዎችን እርስ በርስ ማዋረጃ፣ መሳደቢያ በጣም ቫይለንት የሆነ ወይም ደግሞ እንደው እኩይ የሆነ የምንለው አስቀያሚ፣ አጸያፊ ነገሮች ሁሉ የምናይበት የምንሰማበት መድረክ ሆኗል። እሳቸው እንደሚሉት በማህበራዊ መገናኛዎች የአጥፊነት ባህሪያትን የሚያሳዩ ግለሰቦችን ከአእምሮ ህመምተኞች ጋር በቀጥታ አገናኝቶ መፈረጅ ተገቢ አይደለም። አለማዊ ሁኔታ ሰዎች ራሳቸውን መቆጣጠር የሚችሉበትን ስነ አእምሮዊ ብቃት እየፈተነ እንደሆነ ግን ያምናሉ። ብዙ ነገር ውጫዊ መሆን፣ ቅጥበታዊ መሆን አሁኑኑ እንድንረካ የሚፈልገው ግፊት እያየለ መምጣቱ ወይም ኢሚዲዬት ግራቲፊኬሽን መፈለግ ወዲያውኑ እርካታን መፈለግ እነዚህ እነዚህ ነገሮች በጣም እየገባ እየሰፉ እና ሚዛናቸው እየከበደ በመምጣቱ ምክንያት በሰላም የምንኖረው የውስጥ የስነ ልቦና ሚዛናችን የሚያኖረን ሚዛን ያነ ነገር እየተሸረሸረ እየቀነሰ መጥቷል። ኢንፓክት የዛ ነጸብራቅ ደግሞ ምን ይሆናል? ብዙውን ነገር ስለ ራሳችን ተገቢ የሆነ እውቀት ሳይኖረን ሲቀር የሚያጋጥሙን ተጽዕኖም ይሁን ምቾት የሚነሱ ስትረስ የሚያመጡ ወይም ደግሞ የስነ ልቦና የተወሰነ ጫና የሚፈጥሩብን ነገሮች እንጂ ሲሉ ወደ ውጭ ነው የምናንጸባርቀው ወደ ውጭ ነው ስለ ሌሎችን በመስደብ፣ ሌሎችን በማንቋሸሽ፣ ሌሎችን ዝቅ በማድረግ ምናምን ለመወጣት ያንን አይነት መንገድ እየመረጥ እየመረጥ እንሄዳለን። ወደ ጀመርነው ርዕሰ ጉዳይ እንመለሳለን። ከዚያ በፊት ግን የሙዚቃ እረፍት እንውሰድ። I thought I I am I think I'm that's dee wa da da da መሰል ባህሪያትን የሚያሳዩ ሰዎች በመገናኛ አውታሮች ላይ አሁን አሁን ላይ እየበዙ መምጣታቸው ከመላ ተጠቃሚዎች ባህሪና ምላሽ ጋር እንደሚገናኝ የሚሟገተው ጦማሪና የመረጃ ሳይንስ ባለሙያው ዮሐንስ ሞላ ፌስቡክን የመሰሉ የማኅበራዊ መገናኛዎችን አሰራር ጠንቅቀው ባለማወቅ ተጠቃሚዎች ከተጠቃሚና ሕይወት ቀያሪ ሐሳቦች ይልቅ አሉታዊ ሐሳቦች እንዲበረክቱ ያደረጉትን የእጅ አዙር አስተዋጽኦ ያብራራል። ተሰራበት አልጎሪዝሙ ራሱ የማህበራዊ ድረገጾች አልጎሪዝም ትሬንድ የሚያደርጉ ጽሁፎች፣ እንዲ አሁንታዊ መልእክት ያላቸው ጽሁፎች፣ ቪዲዮዎች ላይክ ሲደረጉ እንደ ጥሩ ነገር ነው የሚቆጥራቸው። አሁንም ማሽን ለርኒንግ ይባላል። ማሽኑ ሲያስተምሩት ብዙ ላይክ ያገኘውን በሚል ሰከንድ ውስጥ ብዙ ላይክ የሚያገኘው ሀሳብ የሚፈለግ ሀሳብ አድርጎ ነው የሚወስደው። ስለዚ የሚፈለግ ስለሚመትለው ነገ ተመሳሳይ ይዘት ያላቸውን በአርቲፊሻል ኢንቴሊጀንስ አያይዞ ይህን ነገር ልትወደው ትችላለህ ብሎ ስለሚያስብ ያመጣልሃል። ትናንት የዋልክበትን ሜዳ ዛሬ ትነግድበታለ ማለት ነው። አዳዲስ ግኝቶችን ፈጥነን የመቀበላችን ያክል መልካም አጠቃቀሞች ላይ ለመትጋት አለመቻላችንን የሚያነሳው ዮሐንስ የተለያዩ ማህበራዊና ግለሰባዊ ውጥንቅጦችን በመቀስቀስ የሚወቀሱት አጠቃቀሞች የበረከቱበት ሌላኛው ምክንያት የገቢ ምንጭ የሆኑ መምጣታቸው መሆኑንም ይጠቅሳል። በተለይ ደግሞ በዩቲዩብ ላይ ጦማሪያን ዘንድ የዩቲዩብ ችግሩ ምንድን ነው? እንደ ቢዝነስ ሞዴልን ነው። ገንዘብ የተወሰነ ገንዘብ የሚያገኙ ሰዎች አሉ፣ ወይም ደግሞ ገንዘብ ይገኛል የሚለው ነገር በጣም ይገንና፣ ሁሉም ሰው ወደ ዩቲዩብ ይመጣል። ጥሩ ነው መምጣቱ። ግን ሲመጣ ዓላማው ምንድን ነው? ገንዘብ ማግኘት ከሆነ የሚሸጠውን ነገር ነው የሚፈልገው። ስለዛ ገንዘብ ለማግኘት ብለው የሚመጡ ሰዎችን የምንስባቸው ዛሬ በምንገዛው ሀሳብ ነው። ገበያ ላይ ቲማቲም የሚሸጥ ከሆነ ነገም ለመነገድ የሚያስቡ ሰዎች ስቲማት ነው ይዘው የሚመጡት። ድንች የሚሸጥ ከሆነ ድንች ነው ይዘው የሚመጡት። ስለዛ ዛሬ የምንገዛበት የኛ ባህሪ ነው የነገውን ገበያ የሚወስነው። ዛሬ የምናዳመጣቸው የተመረጡ የተለቀሙ ለክብራችን ለትውልድ እንዲጠቅም በጥንቃቄ ለመሰራት የተሞከሩ ከሆኑ ነገ የሚሰሩትን እኛ እየወሰንን እንሄዳለን። ዮሐንስ አመክንዮ የተሞላባቸውን ሐሳቦች በማቅረብ ማኅበረሰባዊ እርባን ያላቸውን ጣጫዎች ማበርከት የሚችሉ ሰዎች ከማህበራዊ መገናኛዎች መሸሻቸው በዘለፋ የተጠመዱ ግለሰቦች እንዲገኑ እንዲያደረገ ያብራራል። አንደኛው ነገር የተወሰነ እውቀት ያላቸው ወይም ደግሞ አላፊነት ይሰማናል በትምህርት ቤት ደጃፍ አልፈናል፣ ማህበረሰቡ ሳይማር አስተምሮናል ብለው የሚያስቡ ሰዎች እንደምንም ስልውንም ምኑንም ግፍያውን የምችለውት ጠንከር ብለው ቢቆሙ እና አሁን አንዳንድ ጊዜ የምታየው ነገር አለ። ትዊተር ላይ ስትሄድ፣ እኔ ትዊተርን ወስደው እንደ የተሰደዱ ሰዎች ያሉበት አካባቢ ነው። ከፌስቡክ ተሰደው የሆነ ቦታ የሚቀመጡ ሰዎች፣ ልክ ከአፍሪካ ሀገራት ምሁራን ተሰደው አውሮፓ፣ አሜሪካ ዩኒቨርሲቲዎች፣ የተለያዩ ካምፓኒዎች ውስጥ ይሰራሉ እና ታያለ። በቃ እንዲህ እንግዳ የመሆን ነገር እዛ፣ ልክ ትዊተር ጋር ስትሄድ ሰላም አለው ስለዛ እነሱ ሰዎች እንደምንም ከትዊተር መለስ ቢሉና ማህበረሰቡ ያለው ፌስቡክ ላይ ስለሆነ አብዛኛው ሰው ስድቡን ምኑን ችለወት ነው ምልን ገጽ አይልም ያለው ነገር እና ቢቀመጡ፣ እነሱ ይጸዳል። ሰውም ይደነግጣል፣ ሰው እንዳለ ሲታወቅ ይደነግጣል። ሌላውም ሰው ወይም ደግሞ ቅርጽ ለማስያዝ ይሞክራል። በዮሐንስ የቀደመ ሀሳብ የሚስማማው ሲሳይ ማህበራዊ መገናኛዎች ለሀገርና ህዝብ በማይበጁ ሀሳቦች እየተበከሉ መሆኑን ደጋግሞ ያነሳል። በተለይ በተለያዩ ሙያ ዘርፎች የበቁ ግለሰቦች ወደ ማህበራዊው አውድማ መቀላቀል ያለባቸው ለመጪው ትውልድ ከማሰብም እንደሆነ ያስረዳል። ይህን አጋጣሚ ተጠቅሜ የማስተላልፈው መልእክት ምንድን ነው? መድረኩን የያዙ ሰዎች ተገቢ ሰዎች አደሩ ለህብረተሰባችን አስፈሪ የሆነ አሁን ወደፊት አስር ዓመት አስራ አምስት ዓመት ስታይ የሚመጡት ልጆች በቃ ነገር ትክክል እንደሆነ ሰውም መሳደብ፣ ሰውም መዝለፍ፣ የሆኑ ግሩፕ ሰዎችን መስደብ ከሌ ብሔር እያሉ መሳደብ የክሌ ሃይማኖት የክሌ በጣም ነውር ነው። በጣም ነውር ነው። እንደዛ ይባላል። የችግሩን ግዝፈት የጠቃቀሱልን ሀሳብ አጋሪዎቻችን መፍትሄ የሚሉትንም አጋርተዋል። ኃላፊነት የተሞላበት ግለሰባዊ የማህበራዊ መገናኛዎች አጠቃቀም በተደጋጋሚ የተነሳ የመፍትሄ ሀሳብ ነው። የስነ አእምሮ ሐኪሙ ዶክተር ዳዊት አሰፋ ግን ለተሻለ የማህበራዊ መገናኛ ምህዳር ከግለሰብ ጥረት በተጨማሪ ማህበረሰባዊ ርብርቦችም ያስፈልጋሉ ይላሉ። በወላጆች አስተዳደግም፣ ላይ በትምህርት ቤቶቻችን የማስተማር ስርዓት ላይ ማህበራዊ ሕይወት ደግሞ ባሉ የማህበረሰብ ፒላር የምንላቸው የሃይማኖት ወይም ደግሞ የባህል ተቋማት ይኖራሉ። በእነሱ ላይ የሚመሰራት ነገር ነው። እነዚህ ነገሮች እንደገና መፈተሽ ሊያስፈልግ ይችላል። እንደ ማህበረሰብ ሚዛን ጠብቆ ለመኖር የሚደግፉና የሚያግዙ ማህበራዊ እሴቶች አሉ፣ ሃይማኖታዊ እሴቶች አሉ። እነሱ እንዴት ነው እያደረግናቸው ያሉ? እየበደልናቸው ወይ እየሸረሸርናቸው ነው ወይ? የዚህ የግሎባላይዜሽን ግፊት ተጽዕኖ ቀላል አይሆንም። ያም ቢሆን ግን እነዚህን ነገሮች እንክልክልት የምናደርግበት ወይም ደግሞ የምናስፈርጽበት ከልጅነት ጀምሮ በትምህርት ሂደት በእነዚህ ሁሉ ስርዓቶች ውስጥ የምናሰርጽበትን ነገር መፈተሽ ማየት ያስፈልጋል። እንደ አጠቃላይ እንደ ግለሰብ አንድ ግለሰብ ሁሉ ጊዜ ለመጠበቅ በህይወቱ ውስጥ ያሉ ነገሮችን ሁሉ አመጣጥሎ ለመያዝ መሞከር ያስፈልጋል። የስራ፣ የማህበራዊ ወይም ደግሞ የቤተሰባዊ ህይወት፣ መንፈሳዊ ህይወት እና የአካል እነዚህ አራት እንደ ዳያን እንዳርገው የምናስባቸው እነዚህ ነገሮች የትኛው ላይ ነው? አንድ ሰው አንዱ ላይ ብቻ በጣም ስራ ላይ ብቻ የሚሆን ከሆነም ሌሎችን ሶስት ማዕዘኖች እየቆዳ ነው። በመንፈሳዊ ለምሳሌ በሃይማኖት ሆን ደግሞ ሌላውንም የህይወት ማዕዘን እዛ ውስጥ አስገብቶ አመጣት ነው። ካልሆነ በስተቀር ያስቸግራል። አድማጮቻችን በተነሳው ሐሳብ ላይ ያሏችሁን አስተያየቶች ብታጋሩን ደስተኞች ነን። ሐሳባቸውን ሳይሰስቱ ላጋሩን ሁሉ በአድማጮች ስም አመሰግናለሁ። አብታሙ ዚዩም፣ ዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ እየተደመጠ ነው። አብራችሁን ስለምታመሹ የምናመሰግናለን። የማህበራዊ መገናኛ አውታሮችን ላልተገባ አጠቃቀም የሚያውሉ መበርከታቸውን ቀደም ብለን ቃኝተን ነበረ። ሆኖም አሁንም አውታሮችን ለደግነትና ለመተባበር የሚጠቀሙ ወጣቶችን ማስታወስ ያስፈልጋል። እንደ እንዳልካቸው በላይ ነው ያሉትን እንዳልካቸው በላይነህ ነህ በኩታበር ወረዳ ገቢዎች ጽህፈት ቤት ባልደረባ ነው። ወጣቱ ኮቪድ-19 እንደ አገር ያመጣው ተጽዕኖ፣ እንደ አካባቢ ደግሞ ያስከተለው ፈተና እረፍት ይነሳዋል። እናም ከሰላምታና ከመልእክቶች መለዋወጫነት ያለፈ ወደማይጠቀምበት ማህበራዊ ድረገጽ ፊቱን አዞረ። ቴክኖሎጂን ለወገን ጥቅመዋል። ወቅቱ ያመጣውን ወረርሽኝ በተለይ እንደ ሀገር በጠቅላይ ሚኒስትራችን የሚጀመሩ የማህበረሰብ ማንቂያ ስራዎች ማጋራት፣ እንዲሁም ሌሎች በጎ አድራጎት የሚሰሩ ድርጅቶችን ወይም ግለሰቦችን ሳይ እኔስ ያንን ተግባር ለምን ለመልካም አላማ አላውለውም በሚል ተነሳሽነት ፌስቡክ ላይ የተወሰኑ ማህበራዊ ቅስቀሳዎችን ሳይ ፌስቡክ ላይ ያሉ ጓደኞችን በቴሌግራም ከተመከት ነው የፈለኩት እና ቴሌግራም ስከፍ ሳት ምስት ሰዎች ነበር። አንድ ሃምሳ ሰዎች ነበር ና ለጊዜው እነዚህም በመያዝ ሀሳቡን አነሳሁት። ሀሳቡ ሲነሳ በወረርሽኙ ሊጎዱ የሚችሉ ማህበረሰቦችን የዕለት ጉርስ መሸፈን ና ነው የተዘራጀ ልማት ማህበር እንዲሁም መንግስታዊ ያልሆነ ድርጅት የለም ለራሱ ችሎ ልማት ማህበር ባለመኖሩ ያንን ቢቋቋም በሚል ንድርኛ ዓላማ ይ የተነሳው፣ አንድ ለት እያለ ዛሬ ላይ ደርሷል። እንደ ቀልድ ሚያዝያ አምስት ሁለት ሺ አስራ ሁለት አመተ ምህረት የተጀመረው እንቅስቃሴ ዛሬ አንድ ሺ አምስት መቶ የሚጠጉ አባላትን ማፍራት ችሏል። ከክፍለ ሀገር እስከ አውሮፓ፣ ከአውሮፓ እስከ አሜሪካ የሚገኙ አካባቢው ተወላጆች ጥሪውን ተቀላቀሉ። በአንድ ወር ውስጥ ሶስት መቶ ሀምሳ ሺህ ብር አሰባሰቡ። ለወረዳውን ብቻ ሳይሆን ቀጣይ ሀገራዊ የሆኑ መፍትሄዎችን ማምጠት የሚችሉ ልጆችን ማሰባሰብ ችለናል። ሐኪሞች፣ ኢንጂነሮች፣ የቀድሞ ተማሪዎችና ተወላጆች የሚገርም ሁኔታ ተሰባስበናል። ና ትልቅ በጎ ጅምር ነው። ለጊዜው አሁን ላይ ሁለት መቶ አስራ ዘጠኝ ሺህ ብር ወጪ በማድረግ በጣም ችግር ተብሎ ቀበሌ አስተዳደሩ ለሰጠን በመቶ የከተማ ሰዎች ደርሰናል። የረዳነው በአይነት ነው ሀያ አምስት ኪሎ ዱቄት እና አምስት ሊትር ዘይት ነው የረዳነው መቶ ሰዎች። በቅርብ ጊዜ ውስጥ ደግሞ ከኩታ ብር ከተማ ውጭ ባሉ ሀያ የወረዳው ቀጠር ቀበሌዎች ለሚኖሩ ችግረኛ ወገኖች ተመሳሳይ ድጋፍ እንደሚደረግ ወጣቱ ይናገራል። የዛሬውን ችግር ብቻ ሳይሆን የነገውን መፍትሄ እያሰብን እንሰራለን ይላል ወጣት እንዳልካቸው የቅድመ መከላከል ግንዛቤ ቲም ብለን ደግሞ የፈጠር ነዋለ ከዚህ ከግሩፕ ውስጥ ማለት ነውና እዚህ ውስጥ በጣም የተሻሉ ልጆች ዩኒቨርሲቲ መምህራኖች አሉ። ለረፍት የመጡና ለወረዳ ኮማንድ ፖስት የድርጊት መራ ያዘዙ ወጥቶለት ምን ይሰራ ይሻላል ወረዳችን ላይ የተሻለ ግንዛቤ ለመፍጠር እንዲሁም በሽታ እየገፋ ይመጣ ሌሎች የትራንስፖርትና የገበያ አሰራሮቻችንም እንዴት መቀየት እንዳለብን በሚል ለኮማንድ ፖስት እንዲሁም ለካቢኔም ጠቋሚ የሆነ መረጃዎችን እየሰጠ ይገኛል። ምናልባት ፈጣሪ ብሎ ደግሞ በሽታ የሚመልስልን ከሆነ ይህንን መሰባሰብ ቀጣይ ለልማት ማህበር እናውለዋለን ማለት ነ። የእድሜ ባለጸጋዋና የኩታበር ከተማ ነዋሪዋ ወይዘሮ ሙሉ ተገኝ በክፉ ቀን የተሰጡኝ ምርኩዞዎች ይሏቸዋል ወጣቶቹን። ኧረ ደሞ ያ ደሞ ይዘለቃል እንዲ ለትንሽ ለአልፍ ነበረ። ወላሂ ነቢ ቁርአኔ በምን እንዲያስታወሱኝ ረቅም ከፍ ይበሉልኝ። እዚሽ ሜዲ ያለች እዚሽ ሜዲያ ነው። ሁለዚ መቼም ኩራራ እንደው ሁሉጭ አርገው እያልን ስንል ኩራራ የሚሉት ኮሮናን ነው። ዜና ገንዘብ የለም። ልጆች፣ ወጣቶቹ ምን ምን ሰጡ?

የወጣቶቹ ጅምር ለብዙዎች አርአያ ከመሆን ባለፈ በወረዳው የሚስተዋለውን ማህበራዊና ኢኮኖሚያዊ ጫና በማርገብ የሚጫወተው ሚና ከፍ ያለ እንደሆነ የሚያስረዱት ደግሞ የኩታበር ወረዳ ምክትል አስተዳዳሪ ኢማም መሐመድ ናቸው። በተለይ አካል ጉዳተኞች፣ አረጋውያን፣ ሴቶች፣ ህጻናቶች፣ ከስደት የተመለሱ የህብረተሰብ ክፍሎች፣ ዝቅተኛ ደመወዝ ያላቸው የመንግስት ሰራተኞች ኮሮናው እየገፋ ከሄደ እና ኢኮኖሚው ከዚህ የበለጠ ቅርቃር ውስጥ የሚገባ ሆኖ ከተገኘ ሊጎዱ ስለሚችሉ እነዚህ ዜጎች ስለሚታደጋ ቸዋለን በሚል ምሳሌ ከዝቅተኛ አምሳ ብር ጀምረው እስከ ሀያ ሺ ብር ድረስ እያገዙን ነው ያሉት ምክትል አስተዳዳሪ የተፈጠረውን ችግር ወደ በጎ አጋጣሚ መቀየር እድል እንደተፈጠረላቸውም ይናገራሉ። ወረዳው በርካታ ምሁራኖች በሀገር ውስጥም በውጭም ያሉት፣ ነገር ግን እነዚህ ምሁራኖች ደግሞ አካባቢያቸውን ሳይጠቅሙ የቆዩበት እድል ነበር። አሁን ከሺ አምስት መቶ በላይ ምሁራኖችና ባለሀብቶችን አግኝተናል። እነዚህ ይሄ ኮሮና ከቆመ በኋላ እንዲ ማህበር ጭምር ዝሮ አካባቢያችንን እንቀይራለን የሚል ዝግጅት ውስጥ የገባንበት ሁኔታ ስላለ ለእኛ እንዲህ ጥሩ ኦፖርቹኒቲ ነው የወሰድነው ማለት ነው። በተመሳሳይ ሁኔታ የወረይሉና አካባቢዋ ተወላጆች በኮቪድ አስራ ዘጠኝ ሊደርስ የሚችለውን ቀውስ ለመከላከል እና የበኩላቸውን ድርሻ ለማበርከት ማህበራዊ ድረገጽን እንደ ዋና አማራጭ በመጠቀም ላይ ይገኛሉ። አዲስ አበባ ውስጥ በንግድ ስራ የሚተዳደረው ወጣት አክሊሉ በቀለ በኮቪድ ምክንያት ሊከሰት የሚችለው የጤናና የምግብ እጥረት ለመቅረፍ እኛም በተወለድንበትና በተማርንበት አካባቢ በውጭና በአገር ውስጥ የሚገኙ ራይል ተወላጆች እና ወዳጆች ማህበራዊ ድረገጽ አማካኝነት ይህንን ችግር ለመቅረፍ ነው። ይህን ያቋቋሙ ሀሳቡን የጠነሰሱት አሜሪካን ሀገር ዋሽንግተን ዲሲ የሚገኙት ወንድማችን በለሉ ጎርፉ ናቸው። ስብስቡ ፖለቲካዊ አጀንዳ የሚነዛበት፣ የተነሱበትን ተልኮ የሚያደናቅፍ ጥላቻ የሚሰበክበት እንዳይሆን በጥብቅ መርህ ላይ የተመሰረተ መግባባት አለን ይላል ወጣት አክሊሉ። የሚያስተባብሩ አለ፣ ጀርመን አለ፣ ከአሜሪካ አለ፣ ከእንግሊዝ አለ። እነዚህ ጋር ተመካክረን መመሪያ አውጥተናል። መመሪያችን ምንድነው? ከፖለቲካ ከሃይማኖት፣ ከስድብ መድረክ ነጻ ነው። ይሄ ማንም ሰው እኚህ ቤት አንድ ነገር ቢጻፍ ይህንን ቴሌግራም ግሩፕ አንድ አስር ሰዎች የሚሆኑ የተመረጡ ሰዎች አሉ። እኚ ቤት ከዛ እንትን ላይ ያነሱታል። እኛ አላማችን የተወለድንበትን አካባቢ መርዳት፣ የማህበራዊ ችግሮችን መቅረፍ፣ የስራ አቅም መቅረፍ፣ አካባቢያችን በቴክኖሎጂ የበለጸገች እና የተሻለ እንዲኖሩ ለማድረግ ነው። ስብስቡን እስከ ልማት ማህበር የማሳደግ ራዕይ ያለን የሚሉት ወጣቶች ዛሬ በጥቂት ሺዎች የጀመሩት መልካም ስራ ነገ ሚሊዮኖች አብረውበት ከአካባቢያቸው አልፎ ሀገራቸውን ለማቅናት የሚተግቡበት ስብስብ እንደሚሆን ተስፋ አላቸው። ወጣቱን በተዛባ እይታ ለሚመዝኑ ወገኖች ስብስቡ ትምህርት የሰጠ ለሌሎች ወጣቶች ደግሞ መነቃቃትን የፈጠረ መሆኑን የወረዳው ዋና አስተዳዳሪ ሰለሞን ተፈራ ለአሜሪካ ድምጽ ሬዲዮ አስረድተዋል። በአሁኑ ሰዓት የነሱን ፈለግ በመከታተል ያለው ወጣት በራሱ እየተደረግ ቅስላ ያለ ያለው ይህንንም ደግሞ የተሻለ ለማድረግ ወጣት ምክር ያለው ደግሞ የበለጠ ለማንቀሳቀስ ሲባል በራሳቸው ውጪ ባሉት ጥያቄ መሰረት ኮሚቴ ተዋቀዋል። ከወጣቱ፣ ከድርስ አባላት፣ ከሃይማኖት መሪዎች፣ ከሴክተሮች እንደዚህ በተለይ ወጣቱን የሚያገኙ ስራድል ፈጠራ ጋር ታይዙ የስራ ባህል ለማዳበር ሲባል እነ ፍላጎታቸውም ስለሆነ ቅድም ሳምፕል ስለላኩልት በሰጡን አቅጣጫ መሰረት አዋቅተናል። ይህ ኮሚቴ ደግሞ ከበር ስራ እንዲገባ ሰዓት ነው ማለት ነው እና ትልቅ መነሳሳት ካያላሁ ወረዳው ላይ የወረዳው አስተዳዳሪ እንዳስረዱት በመጪው እሁድ ከወጣቶቹ ተሰብስበው የተላከላቸውን የምግብ እህልና ዘይት ድጋፍ በወሬሉ ከተማ በካቤና ሰኞ ገበያ አካባቢ ለሚገኙ 2000 ለሚሆኑ ችግረኛ ወገኖች ይከፋፈላል። ከዚህ በተጨማሪም ወጣቶቹ ለጤና ተቋማት የንጽህና መጠበቂያ ቁሳቁሶች የላኩ ሲሆን አጠቃላይ ድጋፋቸው ከሁለት ሚሊየን ሚሊዮን ብር ይልቃል ተብሏል። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። Look, it's in ጦርን ስላመሸን በጣም ደስ ብሎናል። በነገራችን ላይ አድማጮቻችን በቅርቡ ቅዳሜና እሑድ ላይ የሚደመጥ ልዩ የመዝናኛ መርሃ ግብር እንጀምራለን። እስከዚያው ከአቀናባሪያችን ኤልያስ አስማረ ጋር ሀብታሙ ስዩም እሰናበታችኋል። it's my fault